የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕና የዲሞክራት ፕሬዚዳንታዊ እጩ ምክትል ፕሬዚዳንት ካማላ ሀሪስ አንድ ጊዜ የሪፐብሊካኑን እጩ ሌላ ጊዜ ደግሞ የዲሞክራቱን እጩ በመምረጥ በሚታወቁት ግዛቶች ለማን ድምጻቸው እንደሚሰጡ እስካሁን ያልወሰኑ መራጮችን ቀልብ ለመግዛት ጥረት በያዙበት በአሁኑ ወቅት አንዱ በሌላው ላይ የተነጣጠረ የሰላ ጥቃት መሰንዘራቸውን ቀጥለዋል። ሁለቱ ወገኖች ከሶስት ወራት ያነስ ያለ ጊዜ ብቻ ለቀረው ምርጫ በየፊናቸው በሚያካሂዱት የምረጡ የዘመቻ ፉክክርም ይበልጥ ተጋግሞ ይቀጥላል ተብሎ ተጠብቋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ዝርዝር አሉላ ከበደ እንደሚከትሉ ያቀርቧል። አንድ መቶ ቀናት ብቻ በቀረው የዩናይትድ ስቴትስ አጠቃላይ ምርጫ የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ በሴንት ክላውድ ሚኒሶታ ባካሄዱት የምረጡኝ ዘመቻቸው ወቅትም በዲሞክራቷ ተቀናቃኛቸው ምክትል ፕሬዚዳንት ካማላ ሃሪስ ላይ የሚሰነዝሩትን ጥቃት አጠናክረው ቀጥለዋል። አሁን አዲስ ሰለባ አለን። ካማላ ፍጹም አዲስ የእኔም። ደጋፊዎቻቸው የጩኸት ድምፅ ማሰማት ይዘዋል። አዎን አዲስ ሰለባ የሚሆኑ ሰው አሉን። እንደ እውነቱ ውሳቸው የለየላቸው ግራ ጽንፈኛ ወፈፌ ናቸው። ሃሪስ በበኩላቸው በፒትስፊልድ ማሳቹሴትስ የምረጡኝ ዘመቻቸው ወቅት ለትራምፕ ምላሽ ያደረጉትን ጥቃት ሰንዝረዋል። እናም ዶናልድ ትራምፕ የስራ ታሪኬን ለማጠልሸት አንዳንድ የሐሰት ወሬዎችን ሲያናፍሱና እርሳቸውና የምርጫ ተጓዳኛቸው የሚናገሯቸውን አንዳንድ ፍጹም ውሸት የሆኑ ንግግሮችን ልብ ብላችሁ ይሆናል። ይህ ፍጹም እንግዳ የሆነ ነገር ነው። የሐሪስ የምርጫ ዘመቻ የቀድሞ አቃቤ ሕግ ፕሬዚዳንት ጆ ባይደን የሰጧቸውን ድጋፍ ተከትሎ በአጭር ጊዜ ውስጥ የ200 ሚሊዮን ዶላር ድጋፍ ለማሰባሰብ ሲበቃ፣ ከዚህም ውስጥ 66 በመቶ የሚሆኑት ለመጀመሪያ ጊዜ የገንዘብ ልገሳ ያደረጉ መራጮች መሆናቸው ተነግሯል። የኒው ሃምፕሸር ክፍለ ግዛቱ አገረ ገዢ ክሪስ ሱኑኑ በበኩላቸው ከሪፐብሊካን ፓርቲያቸው ወገን የሆኑ አስተያየት ሰጪዎች የሃሪስን የዲሞክራት ፓርቲው እጩ ሆኖ መቅረብ ተከትሎ የታየው ሞቅ ያለ ስሜት በ30 ቀናት ዕድሜ ውስጥ ይበናል ብለው እንደሚያምኑ ተናግረዋል። የትራምፕና ጄዲቫንስ ዘመቻ በአንጻሩ ግለሰብ ላይ የሚነጣጠሩ ጥቃቶችን ከመጠቀም ይልቅ በፖሊሲ ጉዳዮች ላይ ቢያተኩር ይበጃል ሲሉ ይመክራሉ። ስኑኑ ትናንት እሁድ በኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት የተሰኘ ፕሮግራም ላይ ቀርበው ሲናገሩም ያለውን የጭንቀት ሁኔታ እንዲባባስ ከሚያደርገው ጉዳይ ጋር እንቆይና ሰዎች የዕለት ወጫቸውን መሸፈን ስለተሳናቸው አሁን ይበልጥ ጭንቀት አድሮባቸዋል። በመኖሪያ ቤታቸውም ሆነ በአካባቢያቸው የደህንነት ስሜት እንደማይሰማቸው በሚያደርግ ጭንቀት ተይዘዋል ያ ነው በመጪው ጥቅምት ወር ምርጫ ወጥተው ድምፃቸውን ለትራምፕ እንዲሰጡ የሚያነሳሳቸው ምክንያት። የሜሪላንድ ክፍለ ግዛቱ ዲሞክራት አገረ ገዢ ዌስት ሙር በበኩላቸው የሐሪስ ራዕይ አንድ ጊዜ የሪፐብሊካን እጩ ሌላ ጊዜ ደግሞ የዲሞክራቱን እጩ በመምረጥ የሚታወቁት ቁልፍ ግዛቶች ውስጥ ድምፃቸውን ለማን እንደሚሰጡ እስካሁን ያልወሰኑ መራጮችን ድጋፍ እንዲያገኙ ይረዳቸዋል ብለው ያምናሉ። ሙር ትናንት ከኤቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስም ይህን ብለዋል። እኔ እንደሚመስለኝ ሰዎች አሁን እያሉ ያሉት በመጨረሻው በዚህ ምርጫ ስላሉን አማራጮች መነጋገር እንችላለን ነው። የዲሞክራሲ ጣፍንታ ብቻ ሳይሆን ለአደጋ የተጋለጠው ስለ ኢኮኖሚ ነፃነት ይሁን ስለ መሰረታዊ እሴቶቻቸው በሚያስቧቸው ነገሮች ጭምር ነው። ሐሪስ የፊታችን ነሐሴ ላይ በቺካጎ ሊካሄድ ከታቀደው የዲሞክራት ፓርቲያቸው ብሔራዊ ጉባኤ አስቀድመው ለምክትል ፕሬዝዳንትነት ያጯቸውን ሰው ማንነት ይፋ ያደርጋሉ ተብሎ ይጠበቃል። የሮድ አይላንድ ክፍለ ግዛት ምክር ቤት አባል የሆኑት የፖለቲካ ሳይንስ ፕሮፌሰሯ ጁኒስ ፒክማንም እጩዎች አብዛኛውን ጊዜ የምርጫ ዘመቻቸውን የማመጣጠን አቅም የሚሰጥ አጋር ይመርጣሉ ይላሉ። በስካይፕ አማካኝነት ቀርቦ ለአሜሪካ ድምፅ በሰጡት አስተያየትም እንዲህ አስረድተዋል። በምርጫ ዘመቻው ለምክትል ፕሬዚዳንትነት የሚታጩት ሰው ከየትኛው ግዛት ናቸው የሚለው ብዙውን ጊዜ ከግምት የሚያስገቡት ጉዳይ ነው። ለምሳሌ ያህል እርሳቸው ከምዕራብ ዩናይትድ ስቴትስ ክፍለ ግዛት የመጡ እንደመሆናቸው ምክትላቸው የሚሆኑትን እጩ አነስተኛ ደጋፊ ሊያገኙ ከሚችሉባቸው የመካከለኛው ምዕራብ ክፍለ ግዛቶች ሊያደርጉ ይችላሉ። ትራምፕ በበኩላቸው ከእርሳቸው በዕድሜ በእጅጉ የሚያንሱ ሰው በመምረጥ የምርጫ ዘመቻቸውን ሚዛን ለማመጣጠን ሞክረዋል። ሀሪስ በአትላንታ ጆርጂያ የሚያካሄዱትን የምረጡኝ ዘመቻቸውን ጨምሮ ሥራ የበዛበት ሳምንት ከፊታቸው ተደቅኗል። የትራምፕ የምርጫ ዘመቻን በአንጻሩ በመጪው ጥቂት ቀናት ውስጥ በፔንስልቬንያ ኔቫዳና አሪዞና ክፍለ ግዛቶች የምረጡኝ ዘመቻ እንደሚያካሄድ በድር ገጻቸው ላይ ይፋ ያደረጉት መረጃ يا ملك تعالى